ሳህላ ሰየምት ወረዳ በዋግ ሕምራ ብሔረሰብ አስተዳደር በድርቅ ከተጎዱ የዞኑ ወረዳዎች አንዷ ናት። ሙሉ ዓለም ስምዖን በዚሁ ወረዳ የማሻህ አጠቃላይ አንደኛ ደረጃ ትምህርት ቤት የስምንተኛ ክፍል ተማሪ ነው። ሙሉ ዓለም የትምህርት ቤት ምገባ ፕሮግራም ብዙ ጊዜ በየዓመቱ ማለቂያ ላይ ስለሚሆን በመማር ሂደቱ ላይ ተጽዕኖ እንደነበረው አስታውሶ አሁንም ካለው ድርቅ ጋር ተያይዞ የምገባ ፕሮግራሙ በጊዜ ካልተጀመረ ተማሪዎች የመበተን እድል አላቸው ብሏል። ምገባው እስካሁን አልተጀመረም። ያው ምገባውም ሊቀጥል ሐሪፍ ነው ዝሮ ዝሮ ተማሪዎችን ለማረጋጋት አክል አንድ ምገባው አምናም ተጀምሮ ነበረ። የሚጀመረው መጨረሻ ያን ከሞተ በኋላ ነው እየተጀመረ ያለው ከጥር በኋላ መጋቢት አካባቢ እና ሚያዝያ አካባቢ ነው የሚጀምረው። ይሄ ግን አሁኑ ጀምሮ ተማሪዎችን ለማቋቋም ከአሁን ከመስከረም ከህዳር ጀምሮ ቢጀምር የተሻለ ይሆናል እና ተማሪዎች ተጋፈ ለመማር የሚላል ሁን ሁሉ የሚጀመረው መጨረሻ ወራት ካለቁ በኋላ ወደ ክረም ተረጋግቶ ነው የሚጀምረው ጋት ያው ድርቁ ጋር ተያይዞ ጊዜ ጋር ትንሽ ታላየበት በጣም ከባድ ነው። እኛም ስጋት ላይ ነው ያለ። የትምህርት ቤት ርዕሰ መምህር አቶ አማኑኤል በሬ በበኩላቸው የምገባ ፕሮግራሙ እንዳልተጀመረ ጠቅሰው የሚዘገይ ከሆነ የተማሪ ማቋረጥ የማይቀር ነው ሲሉ ስጋታቸውን ለዶቼ ቬለ በስልክ ተናግረዋል። ግን አልመጣም። አሁን እሱ ከመጣ ማለት ነው ተማሪዎች ማቋረጥ ነው ይቀንሳል። እንደገና ያው ከዚህ ከድርቁ ጋር ከራቡ ጋር ተያዘም ያው ይከላከላል። ለምሳሌ እሱን ከበሉ በኋላ ያው ተጠባክሮ መማር ስለሚችሉ ያው ያን ተመገቡ ያው መማር ይችላሉ። ስለዚህ አሁን በጣም እስካሁን ዝሰጥ ነበር። አሁን ግን ያው አሁን አልመጣም። ያው ሲራቡ ምናልባት ተማሪዎች ያው የማቋረጥ ሰ ይከሰታል። ከቦታ ወደ ቦታ ያው ሰርቶ ለመብላት ብሎ ወደ ሚላ እንዳይሄዱ ብለን ስጋት አለ። የሳህላ ሰየምት ወረዳ ዋና አስተዳዳሪ አቶ ሚሳው ፋንታዬ በስልክ ተጠይቀው በሰጡት ምላሽ ካለው ወቅታዊ አንጻር የምገባ ፕሮግራም ቀድሞ እንዲጀመር ለሚመለከተው ሁሉ ቢያመለክቱም ተግባራዊ ምላሽ እንዳልተሰጠ አስረድተዋል። ያው የራሱ የሆነ ቅድ አቅደን ብዙ ብንንቀሳቀስ ቢሆን በመንግስትም፣ በሬግ ድርጅቶች አማካኝነት ስፔሻል ትሪትመንት ያስፈልጋል የሚለውን ሬግ ድርጅትም ለመንግስት አቅርበናል። ከአሁን በፊትም የተለመደው ምንድን ነው፣ በመንግስት በኩል ከጥርና የካቲት በኋላ ነው በብዛት የሚቀረው ፊዲንግ ፕሮግራሙ። የዚህ አመት ደግሞ የከፋ ችግር እናድርቅ ስለሆነ ቀድሞ በተቻለ መጠን ለተማሪዎች መድረስ መቻል አለበት። ከንግግር በዘለለ እስካሁን ባለን ቁመናችን ግን የደ የደረሰ ነገርም የለም። አዲስ ነገር የለም። የድርቅ ስጋት አለባቸው የተባሉ ሰማንያ አንድ ቀበሌዎች መለየታቸውንና ወደ ተግባር ለመግባት እቅድ ተዘጋጅቷል ያሉት ደግሞ የዋግምራ ብሔረሰብ አስተዳደር የትምህርት መምሪያ ኃላፊ አቶ ሽታዋዳን ናቸው። ቆላማ ቀበሌዎች አካባቢ ከድርቁ ጋር ተያይዘው እክሎች ይገጥማሉ ብለን አቅድን አስገብተናል። ይሄን ስናቅድ እንግዲህ ከቅድመ መደበኛ እስከ አንድ እስከ ስምንት አሁን ኤግዛክት ናምበሩን ይሄን ያክል እንዳለለ ማስፋሳት ስለሚሆን ዞሮ ዞሮ ግን ሁሉንም ወረዳዎች ያማከለን በአጠቃላይ የአደጋ ስጋት አለባቸው ተብሎ የተለዩ ቀበሌዎች ወደ ሰማንያ አንድ ናቸው። ስለዚህ እነዚህን ቀበሌዎች እና በእነዚህ ቀበሌዎች የሚገኙ ትምህርት ቤቶችን መሰረት አድርገን እቅድ አቅደናል ማለት ነው። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ የተማሪዎችን የማቋረጥ ስጋት ለመከላከል የምገባ ፕሮግራም ከታህሳስ ወር ጀምሮ ይቀጥላል ብለዋል። የምግብ ዋስትናም በዚህ ላይ እየሰራ ነው አጠቃላይ ህብረተሰቡን ማለት ነው ህብረተሰቡ አሁን ላይንቀሳቀስ ማድረግ ነው ዋናው። ተማሪዎችም እዚያ እንዲቆዩ፣ ሁለተኛው ደግሞ እኛም በትምህርት ቤቶች አካባቢ የሚሰጠው ምገባ ፕሮግራም ያው ገንዘቡ አነስተኛ ቢሆን ተሳስለው ለመጀመር እያሰብን ነው። ስለዚህ እዚያ ጋር በመተባበር አስቀድመን ለመጀመር እየሰራን ነው ማለት ነው። በያዝነው ዓመት በብሔረሰብ አስተዳደር ዞኑ ከነበረው ዝቅተኛና የተቆራረጠ ዝናብ አኳያ ከፍተኛ የድርቅ ችግር ተከስቶ 126000 የአካባቢው ነዋሪዎች ለአስቸኳይ የምግብ እርዳታ መጋለጣቸው ይታወሳል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።